እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን። እንደምን ከረማችሁ? አሜን እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ ሁሉ አሁንም አብሮን በመሆን ጉባኤያችን በመባረክ እሱ ራሱ እንዲያስተምረን ቅዱስ ፈቃዱ ይሆንልን። የዛሬ የትምህርታችን ርዕስ ወይነ ቤተ ቃና በተዋህዶ የሚል ነው። ወይነ ቤተ ቃና በተዋህዶ ባለፈው ጥምቀት በተዋህዶ ነበረ። የዛሬው ወይነ ቤተ ቃና በተዋህዶ በርግጥ ቃና ዘገሊላን አባቶቻችን ወደ ጥምቀት ያደረጉበት ምክንያት ያው በቀኖና ቤተ ክርስቲያን ነው በስርዓተ ቤተ ክርስቲያን ነው እንጂ የቃና ዘገሊላ ታሪክ የተፈጸመው በሌላ ጊዜ ነው። ግን ምን ጊዜም ቢሆን የአባቶች ትልቁ ዋና ስራቸው በቀኖና ነገሮችን ማቻቻል ነው እና ያ የጥምቀቱ መታሰቢያ በዓል የውሃ ስለሆነ የቃና ዘገሌላውም ተአምር ከውሃ ጋር የተያያዘ ስለሆነ ወደዚህ ወደ ጥምቀት አምጥተው በአንድ ሰሞን እንዲታሰብ አድርገዋል። እና በአገራችን ጥምቀት እንደ ዛሬ ውሎ እንደሆነ እንደ ነገ ደግሞ ቃና ዘገሌላ ይታሰባል። ታቦታቱም ሜዳ ወርደው ሲያድሩ ሌሎቹ ሲመለሱ የሚካኤል መታሰቢያ ታቦት ያድራል። እዚያው በሚቀጥለው ሚካኤል ለት ነው የሚመለሰው። ያንም እያሰብን ነው። እና እንግዲህ ዛሬ በቅዳሴው ጊዜ ተነቧል ታሪኩ። የዮሐንስ ወንጌል ምዕራፍ ሁለት ዘግይታችሁ ለመጣችሁ። በሦስተኛውም ቀን በገሊላ ቃና ሰርግ ነበረ፣ የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱን ወደ ሰርጉ ታደሙ የወይነ ጠጅም ባለቀ ጊዜ የኢየሱስ እናት የወይነ ጠጅ እኮ ይላቸው ማለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም አይሁድም እንደሚያደርጉት የማንጻት ልማድ ስድስት የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም ሁለት ወይም ሶስት እንሥራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስካፋቸውን ሞሏቸው። አሁን ቀድታችሁ ላሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይነ ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይነ ጠጅ ያቀርባል ከሰከሩም በኋላ መናኛውን፣ አንተስ መልካሙን ወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱን በእርሱ አመኑ ይላሉ። ምንድን ነው እንግዲህ፣ በገሊላ አውራጃ ቃና በተባለ ቦታ በአንድ ቤት ሰርግ እንደተዘጋጀን የምናየው በዚያ ሰርግ ጌታ እመቤታችን ደቀ መዛሙርቱም ተጠርተዋል። እነሱ ባሉበት ታላቅ ሰርግ አሁን አንድ ሀፍረት ተከሰተ። እሱም የወይን ጠጁ ግብዣው አለቀ ነው የሚለው ታሪኩ። ግብዣ ድንገት ሲያልቅ የቱን ያህል ሀፍረት እንደሆነ መቼ ሲያለፋችሁበት ናቸው የምታውቁት። ያን ጊዜ እመቤታችን አልተጠየቀችም። የሰው ችግር የሚገባት ሁልጊዜ ተፈጥሮዋ ከጌታ ርኅራሄ ጋር የተያያዘ ስለሆነ ለሰዎች በመጨነቅ ከሱ ጋር የተያያዘ ስለሆነ እንዳፈሩ ስታይ በቀጥታ ሄዳ የወይነ ጠጅ እኮ አለቀባቸው አለች ነው የሚለን። እሱ ደግሞ ታውቂያለሽ፣ እኔ አንቺ የምትየውን ማድረግ ስራዬ ነው። እናትህን አባትህን አክብር እያልኩ በኦሪትም በቃሌ አሁንም ሰው ሆኜ አራያ በመሆን የማስተምር ያስተማርኩኔ አንቺ የምትይን ላለማድረግ ምንም ምክንያት የለም በመካከላችን። ነገር ግን አዲ የበጻሐ ጊዜ ጊዜ ገና አልደረሰም። ለምን እግዚአብሔር ስራውን የሚሰራው በጊዜ ነው። ጊዜ ገና አልደረሰም ሲላት፣ የሚገርም ነገር ነው። እንዴት ልብ ለልብ እንደተዋወቁ እንደማይጨክን ስለምታውቅ የእሱ ልብ ከእሷ የተወሰደ ልብ ስለሆነ በእናትና በልጅነት መካከል ያለ ግንኙነት ታላቅ ምስጢሩ እንዴት እንደሆነ በእነሱ ነው የሚታወቀው። እና በምንም ጊዜውም ገና ባይደርስ ያ የሰርግ ኃፍረት እንደዚያ በሀፍረት እንዲቀጥል ስላልፈለገች በሀፍረት እንዲለያዩ ሰዎቹ ስላልፈለገች አሳላፊዎቹን ሄዳ የሚላችሁን አድርጓለች፣ ነው የሚለው። የሚገርም ነው ቅዱስ ሚካኤል ቢሆን ሰግዶ ነበር የሚመለሰው፣ ጊዜው ገና ነው ሲባል ቃሉ እንደሚነግረን። ቅዱስ ገብርኤልም ቢሆን እንደዚሁ ሰግዶ ነው የሚመለሰው፣ ጊዜ ገና ነው ሲባል። ቅዱሳኑ ምርጦች ሁሉ አንድን ነገር ይጠይቃሉ፣ በጸሎት ጊዜው ገና ነው ከተባለ ሰግደው ነው የሚመለሱ፣ ጊዜውን ይጠብቃሉ፣ ፈቃዱን ይጠብቃሉ። የእሷ ግን የተለየ ታላቅ ምስጢር ነው። እንደ ሌሎቹ ጊዜውን በመጠበቅ ፈንታ ከቃሉ በላይ ይመስላል ነገሩ አሳላፊዎቹን ሄዳ፣ ሂዱ የሚላችሁን አድርጉ። ምን እንደሚላቸው ታውቅ ስለነበር ምን እናድርግ አሉ። ሄደው እንዳዘዘቻቸው፣ እሱም ጊዜ ገና ነው እያልኳት አትሰማም እንዴ አላለም። ለመሆኑ ምን አላችሁ? እቃ አላችሁ? አዎ። ምን አላችሁ? ስድስት ጋኖች። በውስጣቸው ምን አለ? ምንም አልቋል። ይሄ የማንጻት ልማድ ማለት በዚያ ውስጥ ውሃዎች ነበሩ ግን አልቀዋል። ውሃዎች አልቀዋል። ውሃ የለም ምንም ነገር የለም። ስድስቱም ባዶዎች ናቸው ሲሉት፣ በሉ ውሃ ሙሉ አለ። ውሃ ተሞሉ። ስድስቱም ጋኖች እያንዳንዳቸው ሁለት ወይም ሶስትን ስራ ይይዙ ነበር ነው የሚሉ። ኬሚካል አልጨመረም። ደቂቃ አልወሰደበትም። በሉ ሂዱ እስኪ እየቀዳችሁ ስጡ ሲል፣ ያ ውሃ ወይን ሆነዋል። እንደገና ደግሞ ወይንነቱም የተለየ ነው። ለጣዕሙ ቃል የማይገኝለት ቢጠጡት የማያሰክር ህይወት የሆነ ወይን ሆነ። በኋላ ጌታ ምን አለ? ለአሳዳሪው ስጡት ይቅመሳል። በዛን ዘመን የነበረው ስርዓት አሁንም ሊኖር ይችላል። ኃላፊው ሰው አይጠጣም፣ እንዳይሰክር እሱ አይጠጣም ነበር ያን ጊዜ። ሌላው ሁሉ ይጠጣል። ስለሚጠጣ ከሰከረ በኋላ ጣዕሙ ስለማይለይ ማድነቅ አይችልም እና ላሳዳሪው ስጡት ላልጠጣው አለ ጌታ። ሲሰጡትና ሲቀምሰው እንዴ በባህላችን መጀመሪያ የሚሰጠው ኃይለኛውን የሚያሰክረው ኃይለኛው ነው። ሰው ከሰከረ በኋላ ግን ጣይሙን ስለማይለየው መናኛውን የሚሰጠው አንተ ግን ይሄን ኃይለኛውንና ወደር የሌለትን የሌለለትን ለጣይሙ የታ አዘግይተው ነው የታ ቆየኸው አለው ነው የሚል ተደነቀ። ምክንያቱም ያሳዳሪው አላወቀም ነበርና። ያን ጊዜ ደቀ መዛሙርቱ በትክክል ይመጣል የተባለው መሲህ የእግዚአብሔር ልጅ እንደሆነ አመኑ። ነው የሚለው ታሪኩ። ይሄ ነው። አሁን በዚህ ታሪክ ውስጥ የምንማረው ሌላ አብይ ነገር አለ። ምክንያቱም የትምህርታችን ርዕስ ወይነ ቤተ ቃና በተዋህዶ ነው የሚለው ያ በገሊላ አውራጃ በቃና ሰርግ ውስጥ የተለወጠው ወይን በተዋህዶ ነው ማለት ነው። ወይነ ቤተ ቃና በተዋህዶ፣ ያውሃ ውሃ ወይን የሆነው በተዋህዶ ነው። በተዋህዶ ስንል ምን ማለታችን? እኛ አሁን የሚታየን በተዋህዶ ሲባል በኦርቶዶክስ ተዋህዶ ቤተ ክርስቲያን ነው። ሊሆን ይችላል፣ ግን ልንድ ላይ ፈለግለው አሁን ለየት ያለ ነው። ወይነ ቤተ ቃና በተዋህዶ፣ ያ ውሃ ወይን የሆነው በተዋህዶ ነው። ይህ ተዋህዶ የምን ውህደት ነው? ይህ ተዋሃዶ የቃልና የትስብእት ውህደት ነው። ወይን የተቃና በተዋሃዶ ስንል አሁን ምንድነው? ያ መምህር ተብሎ ሰዎች ወደ ሰርግ ጠርተውት እንደ አንድ ሰው ተቆጥሮ ኢየሱስ ተብሎ ወንበር ላይ የተቀመጠው እሱ ፈጣሪም ሰውም ነው ማለት ነው። ያ በቃል ውሃውን ወይን ያደረገው በተዋሃዶ የከበረ ቃል ስጋ ሆነ የተባለውን ትርጉም የተረጎመ ፍጹም አምላክ ፍጹም ሰው ነው ማለት ነው። ፍጹም አምላክ ሲሆን ፍጹም ሰው ሆኖ ፍጹም ሰውም ቢሆን ፍጹም አምላክ ነው። ሰው ብቻ አይደለም፣ ፍጡር ብቻ አይደለም፣ ፈጣሪ ነው። እሱ እንዳንድ ተራ ሰው ሆኖ ወይኑን ውሃውን ወደ ወይን የለወጠው ፈጣሪ ነው በተዋህዶ። ይህ ተዋህዶ ማለት ምን ማለት ነው? እንዳልኳቸው ቃል ስጋ ኮነ ነው። በዚሁ በዮሐንስ ወንጌል ምዕራፍ አንድ ቁጥር 14 ላይ ማለት ካንድ ጀምሮ ቁጥር አንድና ሁለትንም ስናይ ምንድን ነው የሚለው? በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ። እህ ቃልም ስጋ ሆነ ነው የሚለው በመጀመሪያ ቃል ነበረ። ቃል የወልድ ስም ነው ምዕመናን። ቃል ማለት እግዚአብሔር ወልድ ነው። እግዚአብሔር አብ እንደምንል፣ እግዚአብሔር መንፈስ ቅዱስ እንደምንል ሁሉ ቃል ማለት የእግዚአብሔር ወልድ ስም ነው። ለራሱ ለአብና ለመንፈስ ቅዱስ ቃል ሰው ሆነ። አብ ለራሱ ለወልድና ለመንፈስ ቅዱስ ልብ እንደሆነ ሁሉ መንፈስ ቅዱስም ለራሱ ለአብና ለወልድ ሕይወት እንደሆነ ሁሉ ወልድም ወይም ቃል ለራሱ ለአብና ለመንፈስ ቅዱስ ቃላቸው ነው፣ ቃል ነው። ስለዚህ ዓለማት የተፈጠሩት በእግዚአብሔር ቃል ነው ሲባል በወልድ ቃልነት ማለት ነው። በወልድ ቃልነት ነው። ያለ ወልድ ቃልነት የተፈጠረ ነገር የለም። ያለ ወልድ ቃልነት የሚሆን ነገር የለም። ያለ ወልድ ቃልነትም ደግሞ ዓለም ሲያልፍ አያልፍም። ዓለምን የሚያሳልፈው ራሱ በራሱ ቃልነት ነው። ስለዚህ በመጀመሪያ ቃል ነበረ ማለት በመጀመሪያ ወልድ ነበረ። ጥንቃቄ ያስፈልጋል። እዚህ ላይ ከወላዲተ አምላክ ከድንግል ማርያም ሰው ሆኖ ያለ ወንድ ዘር ሰው ሆኖ ከመወለዱ በፊት ስሙ ወልድ ቃል ይባላል። ስሙ ሰው ሆኖ ከተወለደ በኋላ ግን ከተጸነሰ ከተወለደ በኋላ ግን ኢየሱስ ተብሏል፣ ክርስቶስ ተብሏል፣ አማኑኤል ተብሏል፣ መድኃኒ ዓለም ተብሏል። ሰው ከሆነ በኋላ የወጣለት ስም ነው። ይሄ ሰው ከሆነ በኋላ የሚጠራበት ነው፣ ኢየሱስ የሚለው ክርስቶስ የሚለው አማኑኤል የሚለው መድኃኒ ዓለም የሚለው። እናስተውል። ሰው ከመሆኑ በፊት ግን ስሙ ወልድ ወይም ቃል ስሙ ቃል ነው። ስለዚህ ምን አለ? የእግዚአብሔር ቃል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። በእግዚአብሔር ማን? በእግዚአብሔር አብ ዘንድ ሕልው ሆኖ በእግዚአብሔር አብ ዘንድ ነበረ። የአብ ቃሉ ስለሆነ ቃልም በእግዚአብሔር ዘንድ ነበረ ሲል ቃልም በእግዚአብሔር መንፈስ ቅዱስ ዘንድ ነበረ። ለምን? የእግዚአብሔር መንፈስ ቅዱስ ቃል ስለሆነ ከእግዚአብሔር መንፈስ ቅዱስ ጋር ህልው ሆኖ ከአብ ከመንፈስ ቅዱስ ጋር ህልው ነው ይኖር ነበረ። ስለዚህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ሲል በመጀመሪያ ወልድ ነበረ፣ ወልድም በአብ ዘንድ ነበረ፣ ወልድም በመንፈስ ቅዱስ ዘንድ ነበረ በእግዚአብሔር መንፈስ ቅዱስ ዘንድ ነበረ ማለት ነው ምክንያቱም እንደምታውቁት ሁሉ የአብ የራሱ ስም አለው፣ አብ ይባላል። የወልድ የራሱ ስም አለው፣ ወልድ ይባላል። መንፈስ ቅዱስ የራሱ ስም አለው፣ መንፈስ ቅዱስ ይባላል። እንደዚህ ሁሉ የአብ የራሱ አካል አለው፣ የወልድ የራሱ አካል አለው፣ የመንፈስ ቅዱስ የራሱ አካል አለው። የአብ የራሱ ግብር አለው፣ የወልድ የራሱ ግብር አለው፣ የመንፈስ ቅዱስ የራሱ ግብር አለው። የአብ ግብሩ መውለድ ማስረጽ ነው፣ የወልድ ግብሩ መወለድ ነው፣ የመንፈስ ቅዱስ ግብሩ መስረጽ ነው። ስለዚህ አብ ወላዲ አስራጺ ይባላል። ማንን ወለደ? ወልድን። ማንን አሰረጸ? መንፈስ ቅዱስን። ወልድ ተወላዲ ይባላል፣ ልጅ ነውና። መንፈስ ቅዱስ ሰራጺ ይባላል። ከማን ሰረጸ? ከአብ። ወልድ ከማን ተወለደ? ከአብ። አብ ከማን ወለደው? ከባህሬው። ይህ እንዳለ ሆኖ እንግዲህ እውላችሁ፣ አብ የራሱ አካል እንዳለ ሁሉ የማይጨበጥ የማይወሰን ከሰው አእምሮ በላይ የሆነ ወልድ የራሱ አካል እንዳለ ሁሉ የማይጨበጥ የማይወሰን ከሰው አእምሮ በላይ የሆነ መንፈስ ቅዱስ የራሱ አካል እንዳለ ሁሉ የማይጨበጥ የማይወሰን ከሰው አእምሮ በላይ የሆነ ያ ከሰው አእምሮ በላይ የሆነ የማይጨበጠው የማይዳሰሰው የማይወሰነው የወልድ አካል የቃል አካል ከኛ ስጋ ጋር ተዋሃደ። ማለት ቃል ሥጋ ኮነ ማለት ከኛ ሥጋ ጋር ተዋሃደ። ተዋሃዶ የምንለው ለዚህ ነው። ተዋሃደ። ቃል ስጋ ኮነ የሚለውን ይዘው አንዳንድ ሰዎች ምን አሉ መሰላችሁ? ቃል ሰው ሆነ የሚለውን ቃል ይዘው በቀጥታ ቃል የተባለ ወልድ ተለውጦ ሰው ብቻ ሆነ ብለው የሚናገሩ አሉ። ቃል ሰው ሆነ ስጋ ኮነ የሚለውን ይዘው ተለውጦ ስጋ ሆነ ሰው ብቻ ሆነ የሚሉ አሉ። አንዳንዶች ደግሞ ዝቅ ብሎ ያለውን ቁጥር 18 ላይ ያለውን በእኛ ማደረ የሚለውን ቃል በድንግል ማርያም ማህፀን አደረ ስለሚል አደረ እንጂ ስጋን አልተዋሃደም፣ በሥጋ በላዩ ላይ አደረ እንጂ ስጋን አልተዋሃደም የሚሉ አሉ። ተዋህዶ ግን እንደዚህ አይደለችም። ተዋህዶ የምንባለውም ለዚህ ነው። ተዋህዶ ግን ቃል ከሥጋ ጋር በተዋሃደ ጊዜ አንደኛ ቃል ስጋን ቃል ስጋን አልዋጠውም፣ አልመጠጠውም የስጋ ተፈጥሮ መብቱ እንዳለ ነው አልተለካም። ስለዚህ ቃል በስጋ ላይ ያደረሰው ተጽዕኖ የለም። ስጋም ከቃል ጋር በመዋሃዱ በቃል ላይ ያደረሰው እንከን የለም። ቃልነት በስጋነት ላይ ተጽዕኖ ሳያደርግ፣ ስጋነትም ደግሞ በቃልነት ላይ ምንም ጉድለት ሳያመጣ ቃልነትም እንዳለ ስጋነትም እንዳለ ልክ እንደኛ ነፍስና ስጋ አንድ ጊዜ ለመጨረሻ ጊዜ በተዋሃዶ እግዚአብሔር ከብር። ስለዚህ ቃል ስጋ ኮነ ማለት ቃል የተባለ ወልድ ረቂቅ አካሉን ከኛ አካል ጋር ረቂቅ ባህሪውን፣ አምላካዊ ባህሪውን ከኛ ባህሪ ከስጋ ባህሪ ጋር አንድ አደረገው ማለት ነው። ስለዚህ ቃል ስጋ ኮነ ሲባል ከሁለት አካል አንድ አካል ሆነ የወልድ የአምላክ አካል ረቂቅ አካልና የሰው አካል ከድንግል ማርያም የተወሰደው የሰው አካል አንድ ሆነ። የአምላክ ባሕርይና የሰው ባሕርይ አንድ ሆነ ማለት ነው። በድንግል ማርያም ማህፀን በእርግጥ ድንግል ማርያም እንዴት ይሆናል ብላ ተከራክራ ነበር ቅዱስ ገብርኤልን ሉቃስ አንድን እንደምታዩት እንደምናውቀው ሁሉ ተከራክራ ነበረ። እንዴት ብሎ እኔ ወንድ አላውቅ እንዴት ይሆናል አለችው ነው የሚለው እንዴ። ለእግዚአብሔር የሚሳነው ነገር የለም። ከብዙ ክርክር በኋላ የሚሳነው ነገር የለም የሚለውን ቃል ስትሰማ ይሄን ሳምናለሁ የሚሳነው ነገር እንደሌለ ስትልና ይኩነኒ በከመ ትቤለኒ የጌታ ባሪያ እንዳልከው ይሆንልኝ ስትል ፈቃደኛ ስትሆን የሚሳራው ነገር በሌለ አምላካዊ ጥበቡ በማህፀኗ ተቀረጸ ከማን ጋር በማህፀኗ ከተወሰደው ህፃን ጋር እዩት እንግዲህ በድንግል ማርያም ማህፀን ያለ ወንድ ዘር የተቀረጸው እንደ ማንኛችንም ሰው ነው እየተገባባን ነው ማንኛችሁም እናቶች በማህፀን እንደምትፀንሱት ሰው ነው ግን ያ ሰው ስጋ ያለው ደም ያለው ነፍስ ያለው ሰው ከድንግል ማርያም የተወሰደው ሥጋ ደም ነፍስ፣ ሥጋ ያለው ደም ያለው እንደኛ ነፍስ ያለው ሰው ግን ብቻውን አይደለም። የአምላክን አካል ተዋህዶ ነው። ይኩነኒ በከመቱ ቤለኒ እንዳልከው ይሁንልኝ ስትል በቀጥታ ከእሷ የተወሰደው ሕፃን ከአምላክ ከቃል አካል ጋር አንድ ሆነ። ከቃል ባህሪ ጋር ባህሪው አንድ ሆነ። ስለዚህ የማይታየው አምላክ ታየ፣ የማይጸነሰው ተጸነሰ በስጋ በድንግል ማርያም ማሕፀን ተመልከቱ። እንግዲህ ተጸነሰ። ይህን ቃል ስጋ ኮነ የሚለውን ቃል ስጋ ኮነ የሚለውን ሲያብራራልን ቅዱስ ቄርሎስ እያንዳንዳችን እንደ አሜሪካን ሶሻል ሴኩሪቲ በቃላችን መያዝ የሚገባን ቃል ነው። እኛ የኦርቶዶክስ ተዋህዶ ልጆች መያዝ ያለብን ነገር ይሄን ነው። የምንታወቀውም በዚህ ነው። በኒቀያ ጉባኤ፣ በቁስጥንጥንያ ጉባኤ፣ በኤፌሶን ጉባኤ የተመሰጠረ የተረጋገጠ የተዋሃዶ ሀብቷም ይሄ ነው። ሀብታችን ይሄ ነው። ስለዚህ እቺን ቃል ያዙልኝ። ቅዱስ ቄርሎስ የተናገረውን ነው። ምናልባት እንቲአሁ የምትለዋ ቃል ያ ስለምትመስል እንቲአሁ የምትለዋ ቃል ያ ስለምትመስል አ መሆኗን ለመግለጥ አብረን እንላለን። ፊደሎችን እንቲአሁ የሚለው እ ን ቲ አሁ እንቲአሁ እንቲአሁ ለቃል ነቃ እንቲ አሁ ለቃል ኮነ ለሥጋ እንቲ አሁ ለቃል ኮነ ለሥጋ ወ ጨምሩበትና እንደገና ወ እንቲአሁ ማዛወር ነው። አሁን ወእንቲ አሁ ለሥጋ ኮነ ለቃል የመጀመሪያው እንቲ አሁ ለቃል ኮነ ለሥጋ ነው። የሁለተኛ ወእንቲ አሁ ለሥጋ ኮነ ለቃል የመጀመሪያው እንቲ አሁ ለቃል በሉንጅ እንቲ አሁ ለቃል ኮነ ለሥጋ እንቲ አሁ ለቃል ኮነ ለሥጋ ወእንቲ አሁ ለሥጋ ኮነ ለቃል ወንቲ ያሁ ለሥጋ ኮነ ለቃል ወንቲ ያሁ ለስጋ ኮነ ለቃል ምን ማለት ነው? እንቴ አሁ ለቃል ኮነ ለስጋ ወላዲተ አምላክ ድንግል ማርያም ይኩነኒ በከመ ትቤለኒ ባለሽ ጊዜ እንዳልከው የሆነልኝ ባለሽ ጊዜና አካላዊ ቃል በድንግል ማርያም ማኅፀን ከስጋ ጋር በተዋሃደ ጊዜ ወልድ አካሉን ከስጋ ጋር ባህሪውን ከስጋ ባህሪ ጋር ባዋሃደ ጊዜ ወልድ ሰው በሆነ ጊዜ ነው። እንትያሁ ለቃል ኮነ ለስጋ ቃል ሰው በሆነ ጊዜ። እንትያሁ ለቃል ኮነ ለስጋ የቃል ገንዘብ ለስጋ ሆነ ማለት ነው። ተግባብተናል። የቃል ገንዘብ ለስጋ ሆነ። ቃል ማን ነው? ማን ነው? ቃል ወልድ። ያ ማለቱን ማለት ነው። የቃል ገንዘብ ለስጋ ሆነ ማለት የወልድ ገንዘብ ለስጋ ሆነ ማለት። የቃል ገንዘብ ለስጋ ሆነ። የቃል ገንዘቡ ምንድን ነው? ሰውነትን፣ ትስቢትን በተዋሃደ ጊዜ ስጋን በተዋሃደ ጊዜ ጌታ ሀብትን አስረከበ ለስጋ። የቃል ገንዘብ ለስጋ ሆነ። የቃል ወይም የወልድ የወልድ ወይም የቃል ገንዘቡ ምንድን ነው? ዶላር? ቤት ንብረት አይደለም። በእርግጥ ከዋክብት በሱ ቃልነት ነው የተገኙ። ጨረቃ፣ ፀሐይ በሱ ቃልነት ነው የተገኙ። ሰማይና ምድር በሱ ቃልነት ነው የተገኙ። ሁሉም ነገር የሚታየው የማይታየው በሱ ቃልነት ነው የተገኙ። ይሄ ሁሉ ገንዘብ ነው፣ ግን ገንዘቡ ሲባል ይሄ ፍጥረቱ ነው እንጂ የራሱ የባህሪ ገንዘቡ አይደለም። የሱ የባህሪ ገንዘቡ ምንድን ነው? በባህሪው የነበረው ያለው ገንዘብ ምንድን ነው? የቃል ለስጋ ያወረሰው ያስረከበው ነገር ምንድን ነው? ለስጋ የሆነ የቃል ገንዘብ ምንድን ነው? አንድ ረቂቅ አምላካዊ አካል ረቂቅ አምላካዊ አካሉን ለስጋ አስረከበ በተዋህዶ። ሁለት ረቂቅ አምላካዊ ባሕረይ አምላካዊ ባሕረይን ለስጋ ባሕረይ አስረከበ በተዋህዶ። ሌላው የቃል ገንዘብ ምንድን ነው? አምላክነት አምላክነትን ለስጋ አስረከበ እግዚአብሔርነት እግዚአብሔርነትን ለስጋ አስረከበ በተዋህዶ ሰጠ። ፈጣሪነት፣ ሁሉን ቻይነት፣ ዘላለማዊነት፣ አሸናፊነት፣ የሚሳነው ነገር አለመኖር፣ ቅዱስነት፣ ክቡርነት፣ ፍጹመ አዋቂነት፣ ባጠቃላይ የእግዚአብሔር የሆነው ሁሉ የወልድ የሆነ ሁሉ ለሥጋ ሆነ። የወልድ የሆነ ሁሉ ለሥጋ ሆነ። በተዋህዶ ምክንያት የወልድ የሆነ ሁሉ ለሥጋ ሆነ። ይሄን ያዙልኝ እንግዲህ፣ ለወልድ የሆነ ሁሉ የሥጋ እንደሆነ ሁሉ እንደገና የሥጋ ገንዘብ ደግሞ ለቃል ሆነ። እየተግባባን ነው። የቃል ገንዘብ ረቂቅ አካሉ፣ የቃል ገንዘብ አምላካዊ ባሕርዩ፣ የቃል ገንዘብ እግዚአብሔርነቱ የእግዚአብሔር ቃል ገንዘብ አምላክነቱ፣ ፈጣሪነቱ፣ ሁሉን ቻይነቱ፣ ዘላለማዊነቱ፣ አሸናፊነቱ የቃል ገንዘብ ለሥጋ እንደሆነ ሁሉ በተዋህዶ እንደገና ደግሞ የሥጋ ገንዘብ ለቃል ሆነ። ይህኑ ታላቁ ምስጢር የሥጋ ገንዘብ ለቃል ሆነ በተዋህዶ ምክንያት። የሥጋ ገንዘቡ ምንድን ነው? የሚዳሰስ አካል፣ የሚታይ የሚጨበጥ አካል የስጋ ገንዘብ ሌላ ምንድሙ ነው? ምንድን ነው? አካለ ነብስ፣ ደም፣ የስጋ ገንዘብ ተመልከቱ። አካለ ነብስ የሚታይ የሚጨበጥ የሚዳሰስ አካል የሚዳሰስ የሚጨበጥ የሚዳሰስ አካሉ ለቃል ሆነ በተዋህዶ ምክንያት ለማይዳሰሰው ሆነ፣ ለማይዳሰሰው ተሰጠ፣ ተዋሃደ። የማይዳሰሰው ነው። ስለዚህ የማይዳሰሰው ተዳሰሰ ተባለ በተዋህዶ። እንደገና የስጋ ገንዘብ ምንድን ነው? ስጋዊ ባህሪ ስጋዊ ባህሪውን ለቃል አስረከበ በተዋህዶ። ሌላው የስጋ ገንዘብ ምንድን ነው? ደካማነት፣ ፍጡርነት። ፍጡርነትን ለፈጣሪ አስረከበ ማለት ፍጡርነት ከፈጣሪነት ጋር ተዋሃደ። ፍጡርነቱን አስረከበ ለፈጣሪነት። የስጋ ገንዘቡ ሌላው ምንድን ነው? መፀነስ መጸነስን አስረከበ ለቃል። ስለዚህ ቃል ተጸነሰ ተባለ በስጋ ስጋ የሥጋ ገንዘብ ሌላ ምን? መወለድን መወለድን በስጋ መወለድን በስጋ የመወለድን ገንዘብ ቀስ በቀስ የማደግን ገንዘብ የመጥባትን፣ የመብላትን፣ የመጠጣትን የመድከምን፣ የማንቀላፋትን፣ የመተኛትን፣ የመታዘዝን፣ በዚህ ምድር የመመላለስን፣ የመጠመቅን፣ ተዘዋውሮ የማስተማርን በማስተማር ጊዜው መምህር መባልን፣ ሊቀ ካህናት መባልን፣ ካህን መባልን፣ ልጅ ሕፃን መባልን ሁሉን ነገር እንዳለ አስረከበ ለቃን በተዋህዶ ከዚህም አልፎ መከሰስን፣ መወንጀልን፣ በዳኞች ፊት መቅረብን፣ መታሰርን፣ መገረፍን፣ መቸንከርን፣ መሰቀልን፣ መሞትን የሥጋ ገንዘቡ ተወልዶ አድጎ መሞት ነው። መሞትን አስ ስለዚህ የማይሞተው ሞተ ተባለ። ስለዚህ ምን ማለት ነው እንግዲህ የስጋ ገንዘብ ለቃል ሆነ ማለት፣ ቃል ስጋን በመዋሃዱ ምክንያት ቃል በስጋ ተጸነሰ። ቃል በስጋ ተወለደ። ቃል በስጋ የእናቱን ጡት ጠባ። ቃል በስጋ እናቱ አቀፈችው። ወላዲተ አምላክ ድንግል ማርያም ቃልን በስጋ በጀርባ አዘለችው። ቃልን በስጋ ይዘውት ተሰደዱ ወደ ግብፅ። ቃልን በስጋ ይዘውት ተመልሶ ወደ ናዝሬት። ቃል በስጋ ቀስ በቀስ አደገ። ቃል በስጋ ሥርዓተ ወሪትን ፈጸመ። ቃል በስጋ ከመምህሩ ተማረ። ቃል በስጋ በአስራ ሁለት ዓመቱ ወደ ቤተ መቅደስ ሄደ። ወላዲተ አምላክ ድንግል ማርያምን፣ ዮሴፍን ተከትሎ ቃል በስጋ የአስራ ሁለት ዓመት ልጅ ሆኖ መጽሐፍትን እየተረተረ ያነብ ነበር ይለናል። ቃል በስጋ መምህራንን ጠየቀ። ቃል በስጋ ከመምህራን ተማረ። ቃል በስጋ የሚጠየቀውን መለሰ። ቃል በሥጋ በሰላሳ ዓመቱ ተጠመቀ። ቃል በሥጋ ከተጠመቀ በኋላ ሳይውል ሳያደር ወደ ገዳመ ቆሮንቶስ ሄዶ ጾመ፣ የጾምን ሥርዓት ለእኛ ለመተው አመጣጡም ለመሥዋዕትነት ብቻ ሳይሆን ለእኛም አርዓያ ለመሆን ለምናደርገ ሁሉ ሰርቶ ለማሳየት ነውና። ቃል በሥጋ አርባ ቀን አርባ ሌሊት ጾመ። ቃል በሥጋ ተራበ። ቃል በሥጋ በዲያብሎስ ተፈተነ። ቃል በሥጋ ፈተናን አሸነፈ። ቃል በሥጋ ተዘዋውሮ ማስተማር ጀመረ። ቃል በሥጋ ተዘዋውሮ ማስተማር በጀመረበት ወቅት ወደ ቃና መንደር በስርግ ቤት ተገኘ። ቃል በሥጋ ውሃውን ወይን አደረገ። ቃል በሥጋ ታምራቱን ጀመረ። ቃል በሥጋ ውሃን ወይን ማድረግ ብቻ አይደለም። ቃል በሥጋ እውራንን አበራ። ቃል በሥጋ ለምጻምን አነጻ። ቃል በሥጋ አጋንንትን አባረረ። ቃል በሥጋ ሕሙማንን ፈወሰ። የዚያን ያህል ተአምራትን የማድረጉን ያህል ደግሞ ቃል በሥጋ ቃል በሥጋ መምህር ከመባሉም በላይ መምህር መባል መችስ አንድ ተራ መምህር ማለት መባል ለአንድ እንዴት ነው ድንቅ ጌታ ለአንድ ፈጣሪ እንዴት ነው እየናገረው ለአምላክ አንድ ተራ መምር መባል ካህን መባል ሊቀ ካህናት መባል በጣም ከባድ ነው። እንዴት አይነት ውርደት ነው! እዩትማ፣ ቃል በስጋ የተዋረደውን ውርደት እዩት። ፊልጵስዩስ ሁለት ላይ እግዚአብሔርነት እንደ መቀማት ሳይቆጥር ራሱን ባዶ አደረገ። ራሱን አዋረደ። ራሱን አዋርዶ በዚህ ምድር ላይ እንደ አንድ መምር ሆኖ ተመላለሰ። ቃል በስጋ ተመልከቱ። ቃል በስጋ ጸለየ። ቃል በስጋ የሚገርማችሁ አምላኬ ብሎ ፈጣሪው ፈጣሪ ብሎ አምላኬ አለው። አምላኬ ማለት እኮ ፈጣሪ። ቃል በስጋ ፈጣሪ የሚል ስጋን ስለተዋሃደ ሰው ስለሆነ በስጋ አምላኬ ብሎ ጮ በስጋ በተከሰሰ በተወነጀለ የሞት ምርድ ሊፈረድበት በተቃረበ ጊዜ ቃል በስጋ አለቀሰ። ቃል በስጋ አባት ሆይ ፈቃድስ ቢሆን ይሄን የሞት ጽዋ ከእኔ ያርቅልኝ አለ ማን? ቃል በስጋ ቃል በስጋ ፈራ። ቃል በስጋ ሸሸ። ቃል በስጋ እኛ የሆነውን ሁሉ ሆነ ከኃጢአት በቀር። ቃል በስጋ ታሰረ። ቃል በስጋ በጲላጦስ ፊት ተመረመረ። ቃል በስጋ ተዘበተበት። ቃል በስጋ ሞት ተፈረደበት። ቃል በስጋ ተገረፈ። ቃል በስጋ የጀርባው አጥንት አልቆ አጥንቱ በረዶ መሰለ። ቃል በስጋ ተቸነከረ። ቃል በስጋ ተሰቀለ። ቃል በስጋ ደሙ ፈሰሰ። ቃል በስጋ ስጋው ተቆረሰ። ቃል በስጋ ሞተ ተባለ። ኦ ዘጥመ ሞተ በስጋ። ኦ ዘጥመ ሞተ በስጋ ቃል በሥጋ አምላክ፣ በስጋ ወልድ፣ በስጋ የሞትን ጣዕም አጣጣመው፣ መራራነቱን የሞትን ጽዋ ጠጣው። ማን ቃል በቀራንዮ ቃል አምላክ በተዋህደው ሥጋ በስጋ ሞተ የማይባለው አምላክ ሞተ ተባለ። ሞተ ተብሎ የማይነገርለት አምላክ ሞተ ተባለ። ከመሞቱ በፊት እንጂ መጠማት ተጠማ መባል የማይገባው አምላክ ተጠማ ኋለ ተጠማ ተባለ። መራርሃ ሞት ሰጡት ቃል በሥጋ መራርሃ ሞቱን መጠጠል ቃል በስጋ የሚገረማችን ነው። ቃል በስጋ አባት ሆይ ነብሴን ተረከብ ብሎ ወደ አባቱ ጮኸ ይላል። አባት ሆይ ነብሴን ተረከብ ብሎ ወደ አባቱ ጮኸ ማን ቃል በስጋ በለበሰው ሥጋ ነው ሰው ስለሆነ ያን ጊዜ ያን ጊዜ ቃል በስጋ አምላክ በስጋ ወልድ በስጋ ስለኛ ደሙን ባፈሰሰ ጊዜ፣ ስለእኛ ሥጋውን በቆረሰ፣ ስለኛ በሞተ ጊዜ ውሃው ወይን ሆነ። ውሃው ተለወጠ ማለትን ማለት ነው። ውሃ ሆኖ ከንቱ ሆኖ ቀርቶ የነበረ የአዳም ሕይወት ተለወጠ። ታሪኩ ተበላሽቶ የነበረ የአዳም ታሪክ ተለወጠ። የዲያብሎስ ባሪያ የነበረው በኃጢያት ምክንያት የእግዚአብሔር ልጅ ተባለ። በዓለመ ሲኦል የነበረ በዓለመ ግነት የሚመላለስ ሰው ሆነ። ባጠቃላይ ከዘላለም ሞት ነፃ ወጣ። በሞት ጥላ ስር የነበረ ታሪኩ ተለውጦ የአዳም ሕይወት ተለውጦ በዘላለም ሞት ፈንታ የዘላለም ሕይወትን አገኘ። መጀመሪያውንም ቃል ሥጋ የሆነበት ምክንያት በእኛ በደል ነው፣ በእኛ ሞት ነው። በራሳችን ምክንያት ሞትን የጠራን፣ በራሳችን ምክንያት የሞት ተገዦች የሆንን፣ በራሳችን ምክንያት የዲያብሎስ ባሪያዎች የነበርን፣ በራሳችን ምክንያት ከእግዚአብሔር ተለይተን የኖርን፣ በራሳችን ምክንያት ከገነት የተባርደርን እኛን ወደ ነበርንበት ለመመለስ ነው። ይህ ሁሉ ተዋርዶ ስለዚህ ስለኛ በሞተ ጊዜ በቃና ዘገሊላ አፍረው የነበሩ ሙሽሮች እንደ ተደሰቱ፣ ስለኛ በሞተ ጊዜ አፍረው የነበሩ የገነት ሙሽሮች አዳምና ሔዋን ተደሰቱ። አብርሃም፣ ይስሐቅ፣ ያዕቆብ፣ ነቢያት፣ በአጠቃላይ የሰው ዘር በሙሉ ተደሰቱ። የሰው ዘር ተደሰተ። ሕይወቱ ተለወጠ። ታሪኩ ተለወጠ። በምን ምክንያት? ቃል በስጋ በመሞት ምክንያት ቃል እኛን ሆኖ ሁለተኛ አዳም ሆኖ ስለኛ ስለሞተ በእግዚአብሔርና በእኛ መካከል የነበረ የጥል ግድግዳ ፈረሰ። እግዚአብሔር የተመሰግነ። የጥር መጋረጃው ተቀደደ። የዲያብሎስ ራስ ተቀጠቀጠ። የገነት በር ተከፈተ። ዓለመ ሲኦል ተበረበረ። አለመሲኦል ባዶውን ቀረ እንዴት በጣም ጥሩ ቃል በስጋ በሞተ ጊዜ የተለያዩ ሁለት ነገሮች ነበሩ ልክኛ ስንሞት ሞት ሁለት ነገሮች እንደሚለያዩት ቃል በስጋ በሞተ ጊዜ የተለያዩ ነበሩ ምንና ማን ናቸው ነፍስና ስጋ በቀራኒዮ የተሰቀለው ልክ እንደኛ ሁለተኛ አዳም ሆኖ ነፍስና ስጋ ነበር ነብስ፣ ሥጋ፣ መለኮት የሶስት ውህደት ነው። ነብስና ሥጋ ነበረው በቀራኔ የተሰቀለው በቀራኔ የተሰቀለው እንደ ማንኛችንም ሰው ስለሆነ ቃል በሥጋ ሰው ስለሆነ ቃል የተዋሃደው ሥጋ ነብስና ሥጋ ያለው ስለነበረ ያን ጊዜ አባቶይ ነብሴን ተረከብ ብሎ የእኛን ይህኔ ማለት በር ከከፈተ በኋላ ሁለቱ ተለያዩ። ማንና ማን? ነፍስና ሥጋ። የማን ነፍስ? የኢየሱስ ክርስቶስ ነፍስ። ነፍስና ሥጋ ተለያዩ። ሥጋ ወደ የት ሄደ? ወደ ጎልጎታ። ነፍስ ወደ የት ሄደች? ወደ ዓለመ ሲኦል። ከሥጋ ጋር ማን ነበረ? መለኮት በጎልጎታ ወደ ዓለመ ሲኦል ሲሄድስ ማን ነበረ? መለኮት። መለኮት ከሁለቱም የተለየበት ጊዜ የለም። ከመቅጽበት አይን ከሁለቱም የተለየበት ጊዜ የለም። መለኮት በጎልጎታም ከስጋ ጋር ነበረ። መለኮት በአካለ ነፍስ ጌታ ወደ ዓለመ ሲኦል አብሮ ነበረ። ስለዚህ መለኮት የተዋሃደ ስጋ በጎልጎታ እንደተቀበረ ሁሉ መለኮትን የተዋሃደች ነፍስ ደግሞ ወደ አካለ ነፍስ ወደ አካለ ነፍሳት ወደ ዓለመ ሲኦል ይለናል። ቅዱስ ጴጥሮስ በመልእክቱ እንደሚነግር ጌታ በአከለ ነፍስ ወደ ዓለመ ሲኦል ወረደ። ወደ ዓለመ ሲኦል ከወረደ በኋላ ምን አለ? ደስ ይበላችሁ፣ የተስፋው ዘመን ተፈጸመ። አምላክ ሰው ይሆናል ይሞትላችኋል፣ የተባለው ሆነላችሁ፣ እኔ ሆነኝ። ስለዚህ አዳም ደስ ይበልህ፣ ትዝ ይልሃል በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ከሴቷ ሰው የሚሆነው ራስህን ይቀጠቅጣል ብዬ ስናገር ዲያብሎስን በጀሮ የሰማኸው እሴቷ ድንግል ማርያም ነበረችል። በወቅቱ ሔዋንን የምሰል እንጂ ከሴቷ የተገኘውም የሚገኘውም የሴቷ ልጅ ያለ ወንድ ዘር ሰው ሆኖ በአምላካዊ ግብር የተወለደው እኔ ነኝ። ስለዚህ ከሴቷ የተወለድኩ እኔ የምህረት አዋጅን አወጅ። ሁላችሁ ደስ ይበላችሁ አለ። ደስታ በደስታ ሆነ። የዓለመ ሲኦል ባህሪ ተለወጠ። በዓለመ ሲኦል የነበረው ባህሪ ሰቆቃ፣ ዋይታና ለቅሶ ነበረ፣ ውርደት ነበረ። ምህረት ታወጄ በጣም የሚገርመው ካዳም ጀምሮ እስከ ክርስቶስ ደም መፍሰስ ድረስ የነበሩ ነፍሳት በሙሉ ዓለመ ሲኦል ባዶዋን ቀርታ የተዘጋሽ በር በክርስቶስ ደም ተከፍታና ተከፍቶ ወደ አለመገነት በሙሉ በምህረት አዋጅ ተሸጋገሮ እግዚአብሔር የተመሰገነ ይሁን። የአካለ ነፍስን ስራዩ ክርስቶስ በአካለ ነፍስ የሰራውን ስራዩ በአካለ ነፍስ በአካለ ነፍስ ወርዶ ነፍሳትን በሙሉ ወደ ዓለመ ሲኦል አሸጋገረ እየመራ ወስዶ አስገባ። እጅግ የሚገርማችሁ ግን የተስፋው ባለቤት አዳም፣ የጽድቅ አባት አብርሃም፣ ስንቶቹ ደጋግ ነቢያትና የእግዚአብሔር ምርጦች እያሉ በክርስቶስ ደም ወደ ተከፈተው የገነት በር መጀመሪያ የገባው ሰው ተዚላቸዋል። በቀኝ በኩል ተሰቅሎ የነበረው ወንበዴ፣ ደም አብሳሹ፣ ነብሰ ገዳዩ፣ ጣዖት አምላኪው፣ መዋርተኛው፣ ኃጢአተኛው፣ የተረገመ ተብሎ በእንጨት ላይ የተሰቀለ እግዚአብሔር የሚምረውን እዩ እዩ፣ መሐሪነቱን እዩት፣ እዩ እግዚአብሔር መሐሪ ነው። መሐሪነቱን ላወቁ ቸርነቱን ላጣጣሙ ጣዕሙ ወታይምሩ ከመሄር እግዚአብሔር እግዚአብሔር ቸር እንደሆነ ቅመሱት፣ አጣጠሙት። እኛ ባለመታደላችን በኢትዮጵያ ምድር ስለ እግዚአብሔር ነገር ስንናገር ባሕታውያኑም ቄሱም መነኩሴውም ሰባኪውም ጨካኝነቱን ብቻ አወራን። ቀሳፊነቱን ብቻ አወራል። እግዚአብሔርን ሁልጊዜ ጊዜ ያወቅነው በቀሳፊነቱ ስናምነውን ደግሞ እያመንነው ያለነው እንደ አጋንንት በፍርሃት ማመንማ፣ አጋንንትም ያምናሉ ይንቀጠቀጡማል፣ ያለ እግዚአብሔር ቃል። እኛ እግዚአብሔርን ስናምነው በፍቅር አክብሮታችን፣ የፍቅር መንቀጥቀጡ፣ የፍቅር ትእዛዙን መፈጸማችን፣ የፍቅር እንደ ቃሉ መሄዳችን፣ የፍቅር መዘመራችን፣ የፍቅር ገንዘብን ብንሰጥ የፍቅር ብናስተምር የፍቅር ሁሉም ነገር የፍቅር በፍቅር ሲሆን ነው። ስለዚህ እዩት መሐሪነቱን እዩት ይቅርባይነቱን። ያ ወንበድ የቀድሞ ገባ እንደኛ የራራለት የለም። ከፊደል ጀምሮ፣ ከቋንቋ ጀምሮ፣ ከታሪክ ጀምሮ፣ ከምድራዊ ነፃነት ጀምሮ ሰማያዊውንም ነፃነት እሱን እንድናገኝ አድርጎ ስንቶቹ ክርስቶስን ሲያጡ ከሱ ጋር እንድንኖር አድርጎ ስንቶቹ የአንድነቱ የሶስትነቱ ምስጢር ሲፋለስባቸው እንዳይፋለስ አድርጎ የተዋሃዶ ምስጢር ሲናጋባቸው እንዳትነካ አድርጎ እኛ መግለጥ አቃተን እንጂ የአንድነቱ የሶስትነቱ የተዋሃዶ ምስጢር ያልተበረዘ ያልተከለሰ፣ ዶግማው ያማረ የተቀመመ፣ ቀኖናው የሰመረ የተባረከ፣ ልማዱ ባህሉ እንኳን ውበትና ታሪክ የሆነ ያን መጠቀም አቅቶን የምንጓስ እኛን እግዚአብሔር እንደሚወደን እዩ። እንዴት እንደሚያከብረን እዩ። በየሴቱ በሕንፃዎች እንዴት እንዳስጌጠን እንዳኮራን እኛም ብያል ነው እሱ እየተከተለ እንደሰበሰበን እኛን ፈልግም እንለያያል ንሷ እንዲያደረገን የእግዚአብሔርን ቸርነት ማቀመሱት እንዴት አድርጎ እንደዋለልን በምድሩ እንኳን ማለት ነው። ስለዚህ የእግዚአብሔርን ምህረት እዩት። ቀድሞ ገባ ያ ኃጢአተኛ ወንበዴው። እግዚአብሔር የዚያን የወንበዴ ድል ይስጠን፣ አንዳችንም ከገነቱ ውጪ አያስቀረን ሁላችንም የሷድ ያደርገን እግዚአብሔር። ተመልከቱ በአካለ ነፍስ አለመሲኦልን ባዶ አስቀርቶ አለመገነትን ከፍቶ ከፍቶ የምረት አዋጁን አውጆ ሁሉንም ካስገባ በኋላ ስራውን ከሰራ በኋላ አካለ ነፍስ እንደገና መለኮት ያልተለያት አካለ ነፍስ መለኮት ወዳልተለየው ስጋ ወደ ጎለጎታ ተመልሳ መጣች። የሚለን የእግዚአብሔር ቃል እንደገና ወደ ጎለጎታ በሶስተኛው ቀን እንደ ጎለጎ ወደ ጎለጎታ መለኮት ያልተለያት አካለ ነፍስ መለኮት ወዳልተለየው ስጋ አካለ ስጋ ወደ ጎልጎታ ነፍስ ሄደች። በጎልጎታ ውስጥ ነፍስና ስጋ እንደገና ተዋሃዱ፣ እንደገና ተገናኙ፣ እንደገና አንድ ሆኑ ሆኑ። እዚ ላይ ነው ትልቁ ምስጢር ይሁን እንግዲህ፣ ትልቁ ምስጢር እዚ ላይ ነው። አሁን ቃል ስጋ ኮነ የስጋ ገንዘብ ለቃል እንደሆነ ሁሉና በስጋ ምክንያት ቃል ይሄን ሁሉ ተዋርዶ ስለኛ እንደ ተቀበለ ሁሉ የቃል የኃይለኛው ገንዘብ ደግሞ ለስጋ በመሆኑ በጎልጎታ አሁን የተቀበረው ስጋ ኃይለኛውን የተዋሃደ ነው። አሸናፊውን የተዋሃደ ነው። የሚሳነው ነገር የሌለ ድንቅ አምላክን የተዋሃደ ነው። አንድ ጊዜ ለመጨረሻ ጊዜ የተዋሃደ ነው። ስለዚህ ደካማው ኃይለኛው ቃልን ኃይለኛው ወልድን የተዋሃደ ስለሆነ በሶስተኛው ቀን ሞት የሚያሸንፈው ስጋ ሞትን አሸንፎ ተነሳ። እግዚአብሔር የተመሰገነ ሞትን አሸንፎ ተነሳ። አያችሁ፣ ሞትን አሸንፎ ተነሳ። ለምን? ደካማው ኃይለኛውን ስለተዋሃደ ሟቹ የማይሞተውን ስለተዋሃደ ጊዜያዊው ዘላለማዊውን ስለተዋሃደ ፍጡሩ ፈጣሪን ስለተዋሃደ ሁሉን የማይችለው ሁሉን ቻዩን ስለተዋሃደ በሦስተኛው ቀን ሁሉን አሸንፎ ተነሳ። ስለዚህ ለትንሣኤያችን በኩር ሆነ። ለትንሳኤአችን በኩር ከሆነ በኋላ ምን አለ? አንደኛ ቆሮንቶስ ምዕራፍ 15 ውስጥ ጌታ በኩራችን ነው አለ። ጌታ መጀመሪያ ተነሳ፣ እኛ ደግሞ ተራችን ጠብቀን እሱ ዳግም ሲመጣ እንነሳለን። ይሄ ተደመደመልን፣ ይሄ ተስፋ ተሰጠን። ከዚያ በኋላ ምን አደረገ? አርባ ቀን አርባ ሌሊት በምድር ላይ ቆየ። ምን እያደረገ? መመሪያ እየሰጠ። ለነማን? ለሐዋርያቱ። ለምሳሌ ከአዳም ጀምሮ እስከ አሁን የምሕረት አዋጅ ታውጇል። ካሁን በኋላ ግን ነፃነት ተመልሷል። ድሮም ሰውን ስፈጥር በነፃነቱ ነው። በነፃነቱ ተጠቅሞ ሞትን ፈለገ፣ ሞተ። እኔ ሞቼ መለስኩት። አሁን ነፃነቱን መልሻለሁ። የሰውን ነፃነት አልገፍም። በግድ ምንም አልልም። በግድም የእግዚአብሔርን ቃል ስማ፣ አዳምጥ አልልም። በነፃነቱ አልገባም። በነፃነቱ ላለ ህዝብ ነፃነቱን መልሻለሁ። ሂዱና አስተምሩ ከፀሐይ መውጫ እስከ መግቢያዋ ድረስ ይህን የመንግሥት ወንጌል አስተምሩ። ይህን የመንግሥት ወንጌል አስተምሩ። በእኔ የሚያምን ቢሞት እንኳ ሕያው ነው። በእኔ የሚያምን የእግዚአብሔር ልጅ ይሆናል። በእኔ የሚያምን የዘላለም ሕይወት አለው። እኔ ይህን ሁሉ ያደረግኩት ሰው ጠፍቶ እንዳይቀር ነው። ስለዚህ ያደረግኩትን ሁሉ አምን፣ አባቴ ያደረገውን ሁሉ ተቀብሉ እኔ ሙቼ እንደተነሳው እነሳለሁ ብሎ ቢያምን ይሆንለታል። ስለዚህ ያመነ የተጠመቀ ይድናል። ያላመነ እምቢያለ ዋጋውን የዘራውን ያጭዳል። የዘራውን ያደረሰውን እሸት አሽቶ ይቅማል የዘላለም ሞትን። ስለዚህ ሂዱ፣ ወደዚህ ነፃነቱ ወደ ተመለሰ ዓለም ሂዱ፣ አስተምሩ። ያመነ የተጠመቀ ይድናል። ይህ ነፃነት እንዳለ ነው። ዛሬ ሰዎች እግዚአብሔርን አለማመን ይችላሉ። ወልድን ፍጡር ነው ብሎ መስደብ ይችላሉ። እንደፈለጉ መሆን ይችላሉ። አመን ያሉትም እንግደል ካሉ መግደል ይችላሉ፣ እና መንዝር ካሉ ማመንዘር ይችላሉ። ወደ ጣዖት ወደ ጠንቋይ እንይል ካሉ የፈለጉትን ኃጢአት መስራት ይችላሉ። አይጠቅምም ብለው ቃሉን ሰምተው ደግሞ እንደ እግዚአብሔር ቃል እንኖራለን ያሉ ደግሞ ቢወድቁም እየተነሱ በንስሐ የሚኖሩ ደግሞ የዘሩትን ያጭዳሉ ነው የሚለን የእግዚአብሔር ቃል። ስለዚህ ምንድን ነው የሚለን? ይህን መመሪያ ከሰጠ በኋላ በክብር ከፍ ከፍ አለ። በክብር ከፍ ከፍ አለ ማለት አረገ። አሁንም ለቃል ማድረግ ድንቅ አይደለም፣ ለሱ ድሮም በኪሩቤል ላይ ነው በምድርም ነው በሰማይም ነው። ወደዚህም ሲመጣ የሚሳነው ነገር የለምና በኪሩቤል ከአባቱ ሳይለይ ነው የመጣ። አሁንም ወደ ኪሩቤል መሄዱ በኪሩቤል ላይ መቀመጡ ድንቅ አይደለም፣ ለቃል የሚያስደንቀው ቃል እንከ ለሥጋ ለቃል ኮነ ለሥጋ። የቃል ገንዘብ ለሥጋ በመሆኑ በተዋህዶ ቃልን የተዋሃደ ሥጋ እኛን ወክሎ ሰው፣ ተመልከቱ፣ ሰው አዳም፣ ሁለተኛ አዳም ቃልን በመዋሃዱ ሥጋ ቃልን ተዋህዶ በክብር አብሮ በተዋህዶ አረገ ከቃል ጋር ለምን? አንድ ጊዜ ለመጨረሻ ጊዜ ቃልን ስለ ተዋሃደ ሥጋ ስለ ከበረ በተዋህዶ አብሮ አረግ አምላክ ተብሏል፣ ፈጣሪ ተብሏል፣ ጌታ ተብሏል፣ እግዚአብሔር ተብሏል። ተመልከት በክብር አድረገ፣ በኪሩቤል ላይ ተቀመጠ። ዛሬ በዓለም ላለሽ ቤተ ክርስቲያን እራስ ሆኖ ኪሩቤል ላይ ያለኛ ጌታ ቃሉ እንደሚነግረን ዛሬኛ ክርስቲያኖች የእሱ አካሎችን ነጭም ጥቁርም ሴትም ወንድም ድሃም ሀብታምም ማንኛችንም ክርስቲያኖች ገላትያ ሶስት ላይ እንደተጻፈው አንድ አካል ናችሁ። በስሙ የተጠመቃችሁ ክርስቲያኖች ክርስቶስ ራሳችሁ ሆኖ አንድ ሰው ናችሁ የሚለ አንድ አካል ናችሁ። ስለዚህ እሱ ራሳችን ሆኖ እኛ አካሎች ሆነን በምድር ላይ ይኸው በዚህ መልክ በነፃነታችን የእሱ አካል ለመሆን የወሰነውን በእንደዚህ አይነት በረከት እየጠበቀን ይኖራል። የሚገርመው ነገር ማንኛችንም ሰዎች አካላችን ሲቆሽሽ እናጠዋለን። አካላችን ሲቆሽሽ እናጠዋለን። አካላችን ሲራቆት እንለብሳለን። አያችሁ፣ ገመናችን በሰው ፊት አናሳይም። የእሱ አካሎች የሆን እኛንም እንደዚያ ነው። የኃጢአት አራቁትነታችን አይቶ ዝም አይልም። ገመና ከታች ገመና ሸፋኝ ስንት ገመና ነው ያለኝ እኔ? ስንት ገመና ነው ያላችሁ እናንተ? መንፈስ ቅዱስ ቢገልጸው እስክሪኑ ላይ ቢያወጣው ማን ነው እዚህ ቤተ ክርስቲያን የሚገኝ ማን ነው በምድር ላይ ክርስቲያን ነኝ ብሎ የሚመላለስ የእኛ ጌታ ገመናችን ሸፈነው ገላትያ ሦስት ላይ እንደሚለው እኮ ልብሳችን ሆነ እኔ አካሎቹ ሆነን እኛ ልብሳችን ሆነ እሱ ሸፈነን ገመናችን መሸፈን ብቻ አይደለም የሚገርም አንድ ሰው አካሉ ሲቆሽሽ ያጥባል አጠበን በቃሉ አጠበን መዝሙሩን ምክንያት አድርጎ አጠበን ቅዳሴውን ምክንያት አድርጎ አጠበን፣ ጸበሉን ምክንያት አድርጎ አጠበን፣ ንስሐን ምክንያት አድርጎ አጠበን፣ ቅዱስ ቁርባንን ምክንያት አድርጎ በየጊዜው እያጠበን እኮ ነው። እንዲህ የኖር ነው። ደግሞ የሚገርመው ማንኛውም ሰው አካሉ ሲታመም ያክማል። አካሉ ሲቆስል ያክማል። ስለዚህ አካሎቹ የሆንኛ በኃጢአት ስንታመም በቸርነቱ እያከመን እዚህ ደረጃ ደርሰናል። አሁን ዋናው ልንለው የፈለግነው ምንድን ነው? ያ ጌታ ዳግም ይመጣል። ያ ጌታ ዳግም ይመጣል። የምንኖረውም ዳግም ለሚመጣው ጌታ ነው። የምንኖረውም ለአሜሪካ ኑሮ ብቻ አይደለም። የምንኖረውም ለኢትዮጵያ ኑሮ ብቻ አይደለም። የምንኖረውም ለዚህ ዓለም ብቻ አይደለም። ሌላ ዓለም አለን። ሌላ ሕይወት አለን። ሌላ ኑሮ አለን። ወደፊት በክርስቶስ መምጣት የሚታየውን ዓለም ስላላየ ነው ነው እንዲህ ዝም ብሎ በድግዝ ግዝ የተዋጠ ነው እንጂ እንደ ቅዱስ ጳውሎስ አንድ ቀን ብልጭ ብትል ኖሮ አንዳችሁም እዚህ አትኖሩም፣ አንዳችንም አንኖርም። ደግነቱ ተሸፍኖልን ምድርን ባዶ እንዳትቀር። ስለዚህ ያን ጌታ ነው የምንጠብቀው። ያ ጌታ ሲመጣ ነው እንግዲህ ያ ጌታ ሲመጣ በነፃነታችን አይገባም። የበግ ግልገሎች የፍየል ግልገሎች ይኖራሉ ገጠር ያደጋችሁ ትዚላችሁ እንደሆነ የበግ ግልገሎቹን በቅርጫት ደፍተር ለብቻ የፍየል ግልገሎችን በቅርጫት ደፍተር ለብቻ እናውለና እናቶቻቸው ሲመጡ ቅርጫቱ እናነሳለን። የፍየል ግልገሎች ወደ የት ነው የሚሄዱ? ንገሩኝ። ወደ የት ነው የሚሄዱ? ወደ ፍየል እናቶች። የበግ ግልገሎችስ ወደ የት ነው የሚሄዱ? ወደ በግ። ማንም አይፈርድም፣ ያን ጊዜ ጌታ አይፈርዱ። አባታችን፣ የወደድነውን መስለን የምንሄደው የክርስቶስ የሆነው እሱ ስለሆነ አባታችን ወደ እሱ ነው የምንሄደው የሱ ያልሆን ነው ደግሞ የሱ ስላልሆን የሱ ወዳልሆነ ነው የምንሄደው። ያ ከመሆኑ በፊት የሱ ካለመሆን እንድንድን የሱ እንደሆን እንድንቀር ነው። ይሄ ሁሉ ግብ ግብ ከዲያብሎስ ጋር ውጊያው። ዛሬ የምንዋጋው እኮ ከሰው ጋር አይደለም። ከሰማይ ወደ ምድር ከተጣለ ከማይታይ ከማይጨበጥ ረቂቅ አካል ጋር እኮ ነው ከመናፍስ ጋር እኮ ነው የምንዋጋው ለምን? እኛ ያን እድል እንድናገኝ ስለማይፈልግ ምቀኛ ስለሆነ በባህሪው ቀናተኛ ስለሆነ በባህሪው ተንኮለኛ ስለሆነ በባህሪው ከሱ ጋር ውጊያ ላይ ነው ያለነው። ስለዚህ ከሱ ጋር በውጊያ ስንኖር ከክርስቶስ ጋር ከሆን አሸናፊ ስለሆነ አሸናፊዎች ነው። ስለዚህ እግዚአብሔር እሰ ገሃደ ይመጽእ ዋአምላክን እህ እያረምም እሳት ይነድድ ቅድሜሁ። ሲመጣ ግን እንደ ድሮው እየተተፋበት እየተናቀ እየተጨበጠ እየተዳሰሰ እየተዘበተበት አይደለም። ሲመጣ በግርማ መለኮት ነው። መላእክት ዓለማትን እየዳመጡ ዓለማት ዓለማት እንዳልነበሩ እየሆኑ በግርማ መለኮት ይመጣል ከአዳም ጀምሮ እስከ እሱ መምጣት ድረስ የበነን ነው፣ የሞት ነው፣ አመድ የሆን ነው። ምን ምን ምን የሚሳነው ነገር ስለሌለ ሁላችንም በፊት እንቆማለን፣ ሁላችንም በፊት እንቆማለን። በዚያ ተስፋ ነው የምንኖረው። ስለዚህ ይህ ተስፋ ነው ለኛ ታላቅ ሰማያዊ ሀብታችን። በዚህ ተስፋ ስንኖር የክርስቶስን ቃል ስጋ ኮነን ትምህርት ጠንቅቀን ስንይዝ እንቴ አሁ ለቃል ከሆነ ለስጋ ወእንቴ አሁ ለስጋ ከሆነ ለቃልን በተዋህዶ ስናውቅ ነው። የቃል ገንዘብ ለስጋ እንደሆነና የሥጋ ገንዘብ ለቃል እንደሆነ በተዋህዶ ስናውቅ ክርስቶስን በተጸነሰ ቢባል እንደነቃለን እንጂ ሰው ነው ብለን አንጠራጠርም። ተወለደ ሲባል ቃል በሥጋ ስለሆነ እንደነቃለን እናነክረዋለን፣ ፍቅሩ ይበዛልናል አለ እንጂ አይምሯችን አይጠራጠርም። በላ፣ ጠጣ፣ ተራበ፣ ተጠመቀ፣ አስተማረ፣ መምር ተባለ፣ ሊቀ ካህናት ተባለ፣ አምላክ ያለ ጸለየ ተቸነከረ ተገረፈ፣ ይሄን ሁሉ ሞተ፣ ተቀበረ፣ ይሄን ሁሉ ስንሰማ ይሄን ሁሉ ስንሰማ እንት ያው ለቃል ኮነ ለስጋ ወንት ያው ለስጋ ኮነ ለቃልን አመስጥረን ካወቅን አንደናገርም፣ የበለጠ ይደንቀናል። ነገር ግን የዘመኑ ፍጻሜ እየደረሰ ነው መሰለኝ፣ አልፎ ተርፎ አሁን በጣም የሚገርም ነው። አንደኛውን ክርስቶስን ፍጡር ነው። ፍጡር ባይሆን እንዴት ይፀነሳል? ፍጡር ባይሆን እንዴት ይወለዳል? ፍጡር ባይሆን እንዴት ይበላል? እንዴት ይጠጣል? እንዴት ይጠመቃል? እንዴት መምህር ይባላል? እንዴት ሊቀ ካህናት ይባላል? እንዴት እንዴት አምላኬ አምላኬ ይላል? እንዴት አባቴ ብሎ ይጮሃል? እንዴት ወደ ፈጣሪ ያንጋጣል? እንዴት ይገረፋል? እንዴት ይቋ ይቸነከራል? እንዴት ይሞታል? እንዴት ይቀበራል? አሏ ቃሉ ምን ይላል? ኢታትህት ርእሰከ ለርእሴ አብድ የክርስቶስ ራስን ማዋረድ የክርስቶስ ራሱን ባዶ ማድረግ የክርስቶስ ሕፃን ሆኖ መወለድ የክርስቶስ ሰው ሆኖ ሰላሳ ሶስት ዓመት ከሶስት ወር መመላለስ የክርስቶስ ሁለተኛ አዳም ሆኖ ከኃጢአት በቀር እኛ የሰራነውን ሁሉ መስራት ለደካሞች ለሰነፎች ስንፍና ሆኖ ሰው ነው ፍጡር ነው አሉት። ለኛ ግን እግዚአብሔር የተመሰገነ ይሁን፣ የኛ ፍቅር ነው ያን ያደረገው። የኛ ፍቅር ነው ሰው ያሰኘው የኛ ፍቅር ነው ሁለተኛ አዳሚ ያሰኘው የኛ ፍቅር ነው ያን ሁሉ ተዋርዶ እንዲቀበል ያደረገው። ታደርጉታላችሁ? እናደርገዋለን። አለ አንድ ደጃዝማች ነበሩ አሉ፣ ባገራችን። የሚገርመው ነገር እና ያው በጥንቱ ነው፣ ከደርግ በፊት የነበረ ሊሆን ይችላል እንግዲህ አላውቅም፣ ከደርግ በኋላ እንኳን አይመስለኝም። እና ባለስልጣን ናቸው፣ ከክፍለ ሀገር ተነስተው ወደ አዲስ አበባ ይሄዳሉ በአውቶቡስ ሲሄዱ አሽከራቸውን አስከትለው ተከታያላቸዋል፣ አይደል ጠበንጃ ሚዝ አሽከራ አስከትለው እና የአሽከራቸውንም የተከታያቸውን እንትን የትኬቱን የሚከፍሉ እሳቸው ናቸው። እና የትኬት ቆራጩ ያው ከተማ የክፍለ ሀገር አውቶቡስ እንደምታውቁት ዛሬ እንጃ እንጂ እዚያ ውስጥ ነው የሚያስቆርጡ እዚያ ውስጥ ነው በሀገራችን እኔ ሳውቅ፣ እና እዚያ ውስጥ ነውና ይክፈሉ ይላቸዋል ሰውየው። አይ የኔ ብቻ አይደለም፣ ለአሽከሬም ጭምር ነው። አይ እኮ ጥሩ ነው። 15 15 ብር ትከፍላላችሁ ይላል። ምን አልክ? 15 15 እሱ ከኔ ጋር እኩል ላል በኋላ በኋላ ይገባውና ያ ብልጥ ነው። አይ ይቅርታ፣ እሱ 25 ይከፍላሉ፣ እሱ 15፣ እንዲያ ነው እንጂ ብለው ከፈሉ ይባላል። ለምን እኩል እንዳይሆን? ከአሽከራቸው ጋር እኩል መሆንን አፈሩበት። ልክ የቤት እመቤቶች ከሰራተኞቻቸው ጋር እንደሚያፍሩ፣ ባሪያ ብለው ሰዎችን ከባሪያቸው ጋር እኩል መቀመጥን እንደሚያፍሩ፣ ባለስልጣኖች ከተራ ሰው ጋር እንደሚያፍሩ፣ ቃሉ ግን የሚለው አንድ አካል ናችሁ ለክርስቶስ ገረዶችም፣ ባሮች የተባሉትም፣ ሎሌዎች የተባሉትም፣ ዘበኞች የተባሉትም አንድ አካል ናችሁ። ንጉሱም ሆምለሱም እሱን እስከ አመነው ድረስ አንድ ናቸው የእኛ ጌታ እንደዚህ ነው ተዋርዶውን የቀመሰው። እኛ ግን ደካማ ከተባለው ጋር ለመቆጠር አቤት ሲቀፈል፣ አንገት ሲያስደፋል። በአገራችን አካለ ጎደሎ ዘመድ ያለን እንደሆነ ወይም ደግሞ ቁምጥና የሚባል አለ። እጅ እግሩ የተቆመጠ ሰው ይህ አባትህ ነው ይህች እናትህ ናት ለመባል ስናፍር ከተማ እንደምን ብሎ የገባ ልጅ ከገጠር ጭስ የመታት አቅማዳ የምትመስል እናቱ ስትመጣ ሲያፍርባት እሱ ግን አላፈረብን። በኃጢአት የቆ ተቆማመጥ ነው። ቋማጦችን እኛ ተዋደን፣ ቁስላሞችን እኛን ተዋድን፣ የኛ የኃጢአት ቁስል በእሱ የሥጋ ቁስል ተፈወሰ። አባቶቻችን አደነቁ እንጂ አባቶቻችን መጻሕፍትን ሁሉ ጽፈው ቀለሙ ብዕሩ አልቆባቸው የሚገርምን ሚሉትን አተው ተውት፣ እጹብ ድንቅ በማለት ደመደሙት እንጂ ሰው ሆኖ ሁለተኛ አዳም ተብሎ ሰው የሰራውን ስራ በመስራቱ ፍጡር ይባላል እግዚአብሔር ያሳያችሁ ማመልከቻ ለክቡራን እዚህ ላይ ፍጡር ይባላል በእውነቱ ስለዚህ አሁን ልንል የፈለግነው የፈለግ የተዋህዶ ልጆች ተጠንቀቁ በጆባ ይትነሱ ስንደነቅ ሲገርመን ክርስቲያን ነኝ ብሎ የመጣው አሁን ደግሞ በእስልምናው ደግሞ ጉድያ ነው የተዋህዶ እምነት ማንንም አትነካ የራሷንም ደግሞ አትንኩብኝ ነው የምትለው። ኢየሱስ ክርስቶስ እንደሆነ ትናንትናም ዛሬም ለዘላለሙም አምላክ ነው። ኤልሻዳይ ነው፣ ፈጣሪ ነው፣ ሁሉንቻይ ነው፣ እግዚአብሔር ነው። የሚሳነው ነገር የለም። ሰዎች ነው ስላልን እግዚአብሔር ነው ስላልን እግዚአብሔር የሚሆን ፈጣሪ ነው ስላልን ፈጣሪ የሚሆን ስላላልን የማይሆን አይደለም። እሱ እንደሆነ ራሱን በባህሪው መለወጥ አይችልም። እሱ እሱ ነው ነገር ግን እኛ ይቀርብናል፣ ባለማመናችን ምክንያት እነሱን ተከትለን ፍጡር ነው በማለታችን ምክንያት የመዳን ግንባችን ይፈርሳል፣ የመዳን ሕይወታችን ይወሰዳል፣ ልጅነታችን ይነጠቃል፣ እንደገና የዘላለም ወተገጆች መሆን ይመጣል። ስለዚህ ይሄን እንደው ወይነ ቤተ ቃና በተዋህዶ ዛሬ በዚያ ሰርግ ቤት ብቻ አይደለም፣ የተዋህዶ ትምህርት በትዳራችሁም፣ ካህናት በክህነት መዘምራን በመዘምራን ምእመናን፣ ቆራቢዎች በቆራቢነታችሁ፣ የእያንዳንዳችን ሕይወት የተዋህዶነቱ ክብር መገለጫ፣ አንደበታችንም ስለ ተዋህዶ ምስጢር መናገሪያ መመስከሪያ መሆን ይገባዋል። የተዋህዶ ምስጢር እንከን የሌለበት ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ከብርሃን የተገኘ ብርሃን፣ ከአምላክ የተገኘ አምላክ፣ ብርሃን ከተባለ አብ የተገኘ ብርሃን፣ አምላክ ከተባለ አብ የተገኘ አምላክ ወልድ ስለዚህ ኢየሱስ ክርስቶስ እንደ አብ፣ እንደ መንፈስ ቅዱስ ፈጣሪ እንጂ ወይም ደግሞ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ ብለን በስም የአብ፣ የወልድ፣ የመንፈስ ቅዱስ አካል አላቸው ብንልም የአብ ግብር፣ የወልድ ግብር፣ የመንፈስ ቅዱስ ግብር የተለያየ ነው ብንልም በመለኮት አንድ አምላክ፣ በፈጣሪነት አንድ አምላክ፣ በእግዚአብሔርነት አንድ አምላክ ብለን የምናምን አንድነቱን ሶስትነቱን የምናዋሃድ የምንሰልስ በምስጢረ ተዋህዶ እንከን የሌለው እምነት ከቃሉ ጋር በቃሉ የተመሰረተ ያለ ሃይማኖት ያለን ስለሆነ በተዋህዶ እምነታችሁ ደስ ሊላችሁ ደስ ሊለን ይገባል። አንጠራጠር ማለቴ ነው እግዚአብሔር ከተቃዋሚዎች ተጠራጥረው ከሚያጠራጥሩ ይሰውረን፣ የተዋህዶን ምስጢር ይግለጽልን። እግዚአብሔር የተመሰገነ ይሁን። ለዛሬው እዚህ ላይ ይበቃናል።